ከኤስቤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ጎብኙ። ይህ የኤስቤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትራሊያ አኗኗር ሁነቶችና ታሪኮች፣ በኤስቤስ አማርኛ ቤትን በአቅም በተመጠነ ዋጋ የማግኘቱ ጉዳይ ከመቼውም በበለጠ ለሕዝብ አሳሳቢ ጉዳይ ሆኗል። የፌዴራል በጀቱ ዝቅተኛ ገቢ ያላቸውን ስደተኞችንና በሕዝብ ቤቶች ውስጥ ተጠለለው ያሉ የቅርብ ጊዜ መጤዎችን ሊታደግ ይችላልን? ለሚለው መጠይቅ የሚሰነዝሩት ምላሾች አበረታች አይደሉም። ተከታታይ የህዝብ አስተያየት ስብስቦች የአውስትራሊያን ማኅበረሰብ ገጥመው ያሉ ብርቱ ተግዳሮቶች የቤቶች ዋጋ መጠን መሆኑን ያመለክታሉ። በመቶ ሺዎቹ የሚቆጠሩ ቤተሰቦች ተከራዮቹ የሚሆኑ ባለቤቶች ከጠቅላላ ገበያቸው ውስጥ ከ30 ፐርሰንት በላይ የቤት ወጪዎቻቸውን ሲከፍሉ ውስጣዊ ሁከት እየገባቸው ነው። የኒው ሳውዝ ቬልስ ማኅበራዊ ጉዳይ ምክር ቤት ዋና ሥራ አስፈጻሚዋ ትሬሲ ሆው እንደምን ቀውሱን እየተመለከቱ እንዳለ ሲያስረዱ በእጅጉ ተጋልጠው፣ ተጎሳቅለው፣ ተገለው የግብረ አካል ጉዳተኞች ሆነው የአእምሮ ጤና ካጥቱ እስከ ዝቅተኛና መካከለኛ ገቢ ያላቸው ድረስ የቤት ጫና ከፍተኛ የሆነውን የማኅበረሰባችንን አካል ላይ ተጽዕኖዎችን አሳድረዋል። በመሆኑም እውነተኛ ለውጥ ለማምጣት ከፍተኛ የሆነ ጥረትን ግድ ይላል ብለዋል። በሲድኒ ዩኒቨርስቲ የባህልና ሕብረተሰብ ኢንስቲትዩት ገዲብ ተመራማሪ የሆኑት ዶክተር ልዩስ ካርፕትሬ የቤቶችን አማራጮች ማዛነቅ እንደሚገባ ያሳስባሉ። የ11ና 14 ዓመታት ልጆቿ ጋር የምትኖረው ራቼል ኢሰን ባለሦስት ክፍሎች ለሆነ ቤቷ የቤት ኪራይ ክፍያዋን ከፈጸመች በኋላ ምንም ያህል ገንዘብ እጇ ላይ እንደማይተርፍ ስታስረዳ፣ የቤት ኪራይ ክፍያችን ከገቢ 45 ፐርሰንት ያህል ነው። በዚህ ዓመት የቤት ውስጥ ማሞቂያን ከመጠቀም ይልቅ የገጸ ባሕሪ ምስልን የያዙ ብልኮችን ለብሰን ልናሳልፍ ነው። እስከዚያ ደርሰናል በማለት የኑሮ ትግሏን ደረጃ አመላክታለች። ከጠቅላላ ገቢ ላይ አርባ አምስት ፐርሰንት ለቤት ኪራይ ክፍያ መዋል በኤክስፐርቶች ዘንድ ከአቅም በላይ የሆነ ወጪ ነው። የዓለም አቀፍ ሰፈራ ግልጋሎቶች የማኅበራዊ ቤቶች ዋና ሥራ አስኪያጅ የሆኑት ፓትሪክ ዮንግ አያሌ ሰዎች የዚህ ዐይነቱ ቀውስ ገጥሟቸው እንዳለ ሲያስረዱ ተመጣጣኝ ለሆነ ቤት አቅማቸው የሚመጥን ሰዎች ያን ያህል በርካቶች አይደሉም። የቤት ብድር ክፍያ ወይም የቤት ክራያቸውን ለመክፈል ከገበያቸው 30 ፐርሰንት በላይ መክፈልን ግድ ይሰኛሉና ይህም በመሆኑ ገጥሟቸው ያለው ከአቅም በላይ የሆነ የቤት ክፍያ ቀውስ ነው ማለት ነው ይላሉ። በአንግሊኬር የወርሃ ኤፕሪል የመጀመሪያው ሳምንት መጨረሻ ላይ ለስምንተኛ ጊዜ ከ67 ሺህ በላይ ቤቶችን ያካተተ የአንድ ጥናት ግኝት ያሳደረባቸውን ስጋት የግብረ ሰናይ ድርጅቱ ዋና ሥራ አስፈጻሚ ኬሲ ቻምበርስ ሲጠቁሙ፣ ግኝታችን አስከፊ ነው። አውስትራሊያ ውስጥ አነስተኛ ገቢ የሚያገኙ ከሆነ በመንግሥት ድጎማ ስር ያሉ ከሆነ በግል የቤት ኪራይ ገበያ ላይ ለአቅም ተመጣጣኝ የሚሆን ቤት ፈልጎ ለማግኘት በእጅጉ አዳጋች ይሆናል ብለዋል። የክፍለ ሀገራትና የፌዴራል መንግሥታት በአቅም ተመጣጣኝ የሆኑ ቤቶች ገበያ ላይ እንዲውሉ ብልሃት ለማፈላለግ ቃል የገቡ ቢሆንም እንኳ አቃቤ ንዋይ ስኮት ሞሪሰን ግና የብልሃት መንገዳቸው ልልባት የሚያበቃ እንደማይሆን ተናግረዋል። በዘንድሮ በጀታቸው ውስጥም ለአቅም ተመጣጣኝ የሆነ ቤትን ገበያ ላይ የመዋል ጉዳይ የወቅቱ እንዲሁም የመጪዎቹን ጊዜያትም ቁልፍ ችግር እንደሚሆን በማመን ብልሃት ያሉት የችግር ማቃለያ መንገድ በርካታ ቤቶችን መገንባት መሆኑን አስገንዝበዋል። ይህም በአዲሱ የብሔራዊ ቤቶችና ቤት አልባነት ስምምነት መሠረት የፌዴራል መንግሥቱ ድጎማዋን ለክፍለ አገራት በመቸር የጎዳና ተዳዳሪዎችና የቤት ፍለጋ ቀውስ ውስጥ ያሉትን ለመታደግ ያስችላል የሚል እሳቤ አላቸው። ይሁንና የሞሪሰን እሳቤ ለረጅም ጊዜ ችግር መቅረፊያነት አስተዋጽኦ ቢኖረውም አሁን ተከስቶ ላለው አስቸኳይ ችግር ግና መፍትሄ ሊሆን እንደማይችል የኒው ሳውዝ ዌልስ የማኅበራዊ ግልጋሎት ምክር ቤት ዋና ሥራ አስፈጻሚዋ ትሬሲ ሆው ይናገራሉ። የፌዴራል መንግሥቱ ለቤቶች ግንባታ የሚውል መዋለ ንዋይን ማፍሰስ ካሰበ ግና በቢሊዮኖች የሚቆጠሩ ዶላርስ በጀትን ግድ ይለዋል፣ በማለትም ያሳስባሉ። መዋለ ንዋዩ ከመንግሥት በኩል በእጅጉ ግዙፍ ሊሆን ይገባዋል። ለሁሉም ሰው በቂ የሆኑ ቤቶች እንዲኖሩና እያንዳንዱ ሰውም ምርጫ እንዲኖረው ከተፈለገ የምንናገረው በቢሊዮን ዶላሮች ስለሚቆጠሩ መሠረተ ልማት ነው ሲሉ የችግሩን ክብደትና ግድ የሚለውን የመዋለ ንዋይ ፍሰት ግዝፈት አመላክተዋል። የፌዴራል መንግሥቱ ግና በብሔራዊ የቤቶች መሠረተ ልማት በኩል በተወሰኑ የተመረጡ ቦታዎች ለመገንባት ያሰባቸው ቤቶችና አፓርትመንቶች ወጪ ግና አንድ ቢሊዮን ዶላርስ ብቻ ነው። በተጨማሪም ችግሩን ለመቅረፍ በጋራ ብልጽግና ስር ያለን መሬት ለአውስትሬልያ አነስተኛ ማኅበረሰብ የቤቶች ግንባታ አካላት በርካሽ ዋጋ በመስጠት ለአቅም ተመጣጣኝ የሆኑ ቤቶችን የመገንባት መፍትሄ ነው። የምዕራብ ሲድኒ ዩኒቨርሲቲዋ ዶክተር ሉዊስ ክራፕትሬ በበኩላቸው የአነስተኛ ቤቶች ግንባታ አካል የአውስትሬልያን የቤቶች ቀውስ በመታደጉ ዘርፍ አዎንታዊ አስተዋጽኦዎች ያላቸው መሆኑን መንግሥት ልብ ሊልበት የሚገባ ወቅት መሆኑን ጠቁመው፣ ይሁንና ለመኖሪያ ሳይሆን ለትርፍ ማግኛ የቤቶች ግዢ ላይ ለተሰማሩት መዋለ ነዋይ አፍሳሾች የሚደረገው የታክስ ቅነሳ ድጎማ ለቤቶች እጥረት ቀውስ ቁልፍ አሉታዊ አስተዋጽኦች እያደረገ ያለ በመሆኑ ተገቢ የማሻሻያ እርምጃ ሊወሰድ እንደሚገባ አሳስበዋል። መንግሥት ግና የመኖሪያ ቤቶች መዋለ ነዋይ አፍሳሾች ገቢ ከሚያገኙባቸው የመኖሪያ ቤቶች ጉብኝት ጋር የተያያዙ የጉዞ ወጪዎችን የታክስ ቅነሳ ከጁላይ 1 2017 ጀምሮ እንደሚገታ አስታውቋል። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።